እንደምንከታተለው የደቡብ ሱዳን ፖለቲካዊ ውጥረት አሁንም እንደቀጠለ ነው። ባለፈው ሐምሌ፣ ሁለቱ ዋነኛ ተቀናቃኝ ኃይላት ርዕሰ ከተማ ጁባ ውስጥ አዲስ ግጭት ከጀመሩ ወዲህ በብዙ ሺህ የሚቆጠር ሕዝብ አካባቢውን ወይም ሀገሪቱን እየጣለ እየተሰደደ ነው የሚል ዘገባ ደርሶናል። እዛ ናይሮቢ ምንድን ነው የሚሰማው? ስለ ስደተኞቹ ምን ያህልስ ናቸው ተብሎ ይታሰባል? የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ባወጣው ሪፖርት መሰረት ወደ ስልሳ ሺህ የሚጠጉ የደቡብ ሱዳን ስደተኞች ወደ ተለያዩ ሀገራት ጎረቤት ሀገራት ተሰደዋል። እና ከነዚህ ውስጥ ወደ አምሳ ሁለት ሺህ የሚሆኑት ወደ ዩጋንዳ ነው የተሰደዱት። አንድ ሺህ የሚሆኑት ወደ ኬንያ ገብተዋል። ሰባት ሺህ የሚሆኑ ስደተኞች ደግሞ ወደ ሱዳን ነው የተሰደዱት። ዩጋንዳ ላይ የገቡት ስደተኞች ከወደ ሰማንያ አምስት በመቶ የሚሆኑት ሴቶችና ሕጻናት ናቸው። አብዛኛዎቹ ሕጻናትም አንድ ወላጃቸውን ወይም ሁለት ወላጆቻቸውን ያጡ ናቸው። ይህንን ሪፖርት አስመልክቶ ይፋ በሆነበት ወቅት ደግሞ የድርጅቱ ቃል አቀባይ መሊሳ ፍሌሚንግ እንዳስታወቁት ስደተኞቹ ያሉበት ሁኔታ እጅግ በጣም አሳሳቢ መሆኑን ገልጸዋል። የታጠቁ ቡድኖች ስደተኞቹ ላይ ዘረፋ አካሂደዋል፣ እነዚሁም ንጹሐን ዜጎችን ገለዋል። ወጣት ስደተኞችን እና ታዳጊዎችንም ያለ ፍቃዳቸው ወደ ውትድርና የቀጠሯቸው አሉ። በተለይ ዩጋንዳ ለመግባት የሞከሩ ሌሎች ስደተኞች በዩጋንዳ ጦር ይሁን በአካባቢው ባለ ሚሊሻ ኃይል ይሁን ብቻ ወደ ደቡብ ሱዳን ተገደው እንዲመለሱ ተደርጓል የሚል ዘገባም አለ። ምናልባት የሰማኸው ነገር ካለ ከተሰደዱት ስልሳ ሺህ ስደተኞች ውስጥ አብዛኛዎቹ ወደ አምሳ ሁለት ሺህ የሚደርሱት ወደ ዩጋንዳ ነው የተሰደዱት። አብዛኛዎቹ እንዲያውም ይህን የተጠቀሙት የዩጋንዳ ወታደሮች የራሳቸውን ዜጎች በወታደራዊ ኮንቮይ ሲያስወጡ ያንን ወታደራዊ ኮንቮይ ተከልለው አብረው የወጡ ናቸው ነገር ግን በዩጋንዳ ድንበር አቅራቢያ ያሉ የደቡብ ሱዳን ታጣቂ ቡድኖች ደቡብ ሱዳናውያን ተሰደው ወደ ዩጋንዳ እንዳይወጡ እያገዱ ነው እና እየወጓቸውም ይገኛሉ። ምክንያቱም የደቡብ ሱዳን መንግስት ሰላም ስምምነቱን አፈንግደው የወጡት ሪክ ማቻር ናቸው እንጂ ጦሩ የሰላም ስምምነቱ ተቀባይ ነው የሚል ፕሮፓጋንዳ ነው እየተናገሩ ያሉት እና የራሳቸው ታጣቂ ቡድኖች ደቡብ ሱዳናውያን ናቸው ከፍተኛ ችግር ያደረሱባቸው። ዩጋንዳ የደረሱ ስደተኞች እንደገለጹትም ቤት ንብረታቸውን ዘርፈዋቸዋል። ወጣቶችን ወደ ውትድርና ሳይወዱ በግዳቸው እንዲቀጠሩ አድርገዋል። በርካታ ሰላማዊ ዜጋዎችን ገለዋል። ስለዚህ ስደተኞች ወደ ዩጋንዳ እንዳይገቡ የሚያደርገው የራሷ የደቡብ ሱዳን ኃይል እንጂ የዩጋንዳ አይደለም ማለት ነው። የደቡብ ሱዳን የተለያዩ የተጠቂ ኃይሎች ናቸው። ይህንን ግጭትም ምክንያት በማድረግ ንብረትም ለመዝረፍ የሚንቀሳቀሱ የተለያዩ ቡድኖች አሉ ከመንግስቱ ቡድኖች በተጨማሪ እና ደቡብ ሱዳን ውስጥ ያሉ ታጣቂ ቡድኖች ናቸው። ይህን እያደረጉ ያሉት አሁን እንደ አዲስ ሐምሌ መጀመሪያ ላይ የተቀሰቀሰውን ግጭትና ጠብ ለማርገብ ኢጋድ ከዚህ በፊት እንደሚያደርገው ፈጥኖ የተንቀሳቀሰ አይመስልም። እዛ ምን ይላሉ የኬንያ ጋዜጣዎች፣ የፖለቲካ ተንታኞች እና ምናልባት የመንግስት ባለስልጣናት አሁን በቅርብ እንግዲህ ወደ አንድ ሺህ የሚጠጉ ስደተኞች ወደ ኬንያ መግባታቸውን ተከትሎ የተወሰነ አስተያየት የሚሰጡ ፖለቲከኞች አሉ። በጣም ትኩረት አድርገው እየተናገሩ ያሉት ስደተኞቹ ያሉበት የጤና ሁኔታ ከፍተኛ የሆነ የተመጣጠነ ምግብ እጥረት ያለባቸው እና ከፍተኛ ጉዳት ላይ ያሉ ስለሆነ አስፈላጊውን ክብካቤ ሊደረግላቸው እንደሚገባ ነው እየተወያዩ ያሉት። ከዛ ውጭ ግን ኢጋድም ሆነ የምስራቅ አፍሪካ ኮሚኒቲ ማህበረሰብ አንድ ጦር እንዲገባ ነው እየመከሩ ያሉት ወደ ደቡብ ሱዳን። ከመጀመሪያውም ግን በሁለት ኃይሎች የሚመራ ጦር በደቡብ ሱዳን መኖሩ እና በሁለቱ መካከል አለመተማመኑ ስለሰፈነ ነው ለዚህ ግጭት የደረሰው እና ትክክለኛውን መፍትሄ እየሰጡ አይደለም። ለማንኛውም እየወገኑ እንደሆነም ግልጽ አይደለም። በጣም አመሰግናለሁ ፋሲል ግርማ ከናይሮቢ እንደተለመደው ለሰጠህን አስተያየት። বাৰ্লো